የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ ትናንት ባወጣው መግለጫ በፌዴራል ስርዓቱ ላይ እንደማይደራደር ይፋ አድርጓል። ፓርቲው ህገ መንግስቱ እየተናደ ነው ፌዴራሊዝሙ ፈርሷል፣ አህዳዊት ስርዓት ለመመስረት እየተሰራ ነው፣ በኦሮሞ ህዝብ ላይም ሌላ ተጨማሪ መብት ማግኘት ይቅርና ታግለህ ያመጣኸውንም ልታጣ ነው በሚል የሀሰት ፕሮፓጋንዳ መከፈቱ ይህንን መግለጫ እንዲያወጣ ማድረጉን በፓርቲው ማዕከላዊ ኮሚቴ ጽህፈት ቤት የህዝብ አስተያየትና ግንኙነት ኃላፊ የሆኑት አቶ ታየ ደንዳአ ለዲ ደብልዩ ተናግረዋል። እኛም ለመሆኑ ይህንን የሐሰት ፕሮፓጋንዳ የከፈተው አካል ማን ነው ብለን ጠይቀናል። የተለያዩ ሚዲያዎች አሉ፣ ያው በድምፅ ውይይቶች በምሁራን ስለዚህ እንደዚህ አይነት ነገር አለ። በፌስቡክም ውስጥ ለውስጥ ደግሞ ጥያቄያችሁ ተክዷል በሚል ውራታችሁን ማስተዳደርም ቋንቋችሁም እንደዚህ እንደዚህ አይነት ነገር ሁሉ ችግር እየመጣባችሁ ነው የሚል ክስተት አለ። ከዛ አንጻር ነው ህገ መንግስቱ እስካልተስተካከለና አሁንም ጥቅም ላይ እስከሆነ ድረስ መከበር አለበት ያሉት አቶ ታዬም ፓርቲያቸው በፌዴራል ስርአቱ ላይ አይደራደርም ሲል ምን ማለቱ እንደሆነም ጠይቀናቸዋል። ጉድለት ናቸው ተብሎ የሚጠቀሱ አሉ። የቋንቋ ሊታይ ይችላል ሰብአዊ መብት አንጻርም እና የፌዴራልና የክልል ስልጣን የሚመለከቱ ችግሮች አሉ። እነዛን ማየት አይቻልም ለማለት አይደለም። በዋናነት ግን ይቺ ሀገር ፌዴራሊዝም ያስፈልጋታል። አሁን ባለው ሁኔታ ፌዴራሊዝሙ ሊፈርስ ነው ህገ መንግስቱ ፈርሷል የሚለው ላይ ያለን አቋም ለማሳየት ነው። ፓርቲው ለረጅም ጊዜ በኦሮሞ ህዝብ ሲጠየቁ ነበር ያላቸውን ጥያቄዎችን ለመመለስ እየሰራ መሆኑን እና ከእነዚህ ጥያቄዎችም አንዱ በአዲስ አበባ ላይ የሚነሱ የተጠቃሚነት ጉዳዮች እንዳሉበትም አቶ ታዬ ደንዳ ተናግረዋል። እጅግ በጣም የተፈናቀሉ ሰዎች አሉ። ይሄ መፈናቀል ያው መሬት የነበራቸው ሌሎችን ሲያስተዳድሩ የነበሩ ዛሬ ላይ መንገድ ላይ ወድቀው ለማኝ ሆኖ አለ። ይሄ የሁሉም ኢትዮጵያዊ ህመም መሆን አለበት የኦሮሞ ብቻ ሳይሆን ማለት ነው። አንድነት ሲባልም በዚህ ደረጃ ነው። ይቺም ከተማ የአፍሪካ መዲና ናት፣ የኢትዮጵያ መዲና ናት፣ የኦሮሚያ ክልል መዲና ናት። በዚህ ደረጃ የተጠቃሚነት ጥያቄዎችም ደግሞ አሉ። በጣም ሲገቡ የነበሩ ይሄ የሚስተካከልበት ሁኔታ ይኖራል። ያ ሲደረግ ግን የኦሮሞ ህዝብ ከወንድሞቹ ሌሎች ብሔር ብሔረሰቦች ከአዲስ አበባ ነዋሪዎች ጋር በተጣጣመ በተዋደደ መልኩ ነው መሆን ያለበት ብለን ነው። ይህንን ጥያቄ ከፍትሐዊ ተጠቃሚነት አንጻር ብቻ ነው ወይ የምትመለከቱት ብለን ላነሳ ነው ጥያቄና አካሄዱን በተመለከተም የኦዲፒ ማዕከላዊ ኮሚቴ ጽህፈት ቤት የህዝብ አስተያየትና ግንኙነት ኃላፊው አቶ ታዬ ደንዳ ይህንን መልሰዋል። ህገ መንግስቱ የሚያነሳቸው ነገሮች አሉ። እነዛ ነገሮች ከዚህ በፊትም ተጠንተው የቀረቡ ነገሮች አሉ ከህገ መንግስቱ ድንጋጌዎች አንጻር ያንን አይጉ አንጻር ነው የምናየው። ፓርቲው ሌላኛው እየሰራበት ነው ያለውና በመግለጫው የጠቀሰው ጉዳይም አፋን ኦሮሞን የፌዴራል ቋንቋ የማድረግ ጉዳይ ነው። ይሄ አቋም የእኛ ድርጅት አቋም ብቻም አይደለም። በኢትዮጵያ መሀል ላይ እምብርት ላይ ከመገኘቱ አንጻር አብዛኛው በርካታ ኢኮኖሚ እንቅስቃሴ ከዚህ ክልል ጋር ከመያያዙ መንጻር አፋን ኦሮሞ የፌዴራል ቋንቋ ቢሆን ለዚች ሀገር ይጠቅማል በሚል ሌሎችም የሚያነሱት የኦሮሞ ዴሞክራሲያዊ ፓርቲ አሁን ያለውን ለውጥ በተሻለ ለማስቀጠል እንደሚሰራ ባለሙያው ተናግረዋል ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ